አብይ፣ አህመድ በኢትዮጵያ የፖለቲካ አውድ ከቅርብ ወራት ወዲህ በብዙ ሲንገዋለልና ሲንከባለል የሰነበተ ስም። አብይ አህመድ የመጪው የኢትዮጵያ መንግሥት ካቢኔ አውራ፣ ምናልባትም በአዲስ መልክ አዋቃሪና መሪ ማን ይሆን ለሚል ጥያቄ የመልስ ያህል ሲመላለስ ሲነሳና ሲቀለስ የሰነባበተ ስም ዶክተር አብይ አህመድ ቀጣዩ መሪያቸው ሊቀመንበራቸው የሆኑ ዘንድ ካለፈው ማክሰኞ ጀምሮ ሲመክሩ ሲመክሩ የሰነበቱት የገዢው ግንባር ልዑካን መወሰናቸውን አውጀዋል። እንግዲህ የዚህ ፓርቲ ሊቀመንበር በፓርቲው የቀደመ አመራርና የኢህአደግ ጽሕፈት ቤት ኃላፊው አቶ ሽፈራው ሽጉጤ በቅርቡ በተናገሩት መሰረት መራሄ መንግስት የሚሆን አይደል አዲስ ህገ እናወጣም በነበረ አሰራር ነው የምንሰራው ማለት ነው። ስለዚህ በፓርቲ ደረጃ የኢህአደግ ምክር ቤት የኢህአደግ ሊቀመንበር ይመርጣል። እስካሁን ባለን ባህል የኢህአደግ ሊቀመንበር አውቶማቲካሊ የአገሪቱ ጠቅላይ ሚኒስትር ይሆናል። እንግዲህ የኢህአደግ ምክር ቤት መሪውን ሲሰይም አዲስ ያወጣው አሰራር ወይም ደንብ ስለ መኖሩ ያያያዘው መረጃ የለምና። ለመሆኑ ይህ መጪው የኢትዮጵያ ጠቅላይ ሚኒስትር ማን ይሆን ማለታችን አግባብ ይሆናል። መጪውን የሀገሪቱን መሪ የምዕራብ ኢትዮጵያዊቱ ያኔ ከፋ ክፍለ አገር የዛሬው ጅማ ዞን አጋሮ ከተማ የዛሬ አርባ ሁለት ዓመት አካባቢ ነሐሴ 9 ሺ 968 ዓመተ ምሕረት አስተናገደች። አብይ አህመድ አሊ ከሙስሊም አባትና ክርስቲያን እናት ተወለዱ። የአንደኛና የሁለተኛ ደረጃ ትምህርታቸውን ጅማ ከተማ ውስጥ ነው የተከታተሉት። ኢህአደግን በ15 ዓመት ዕድሜያቸው በ1983 ዓ ም ተቀላቅለው ተዋጊ እንደሆኑ የሕይወታቸው ታሪክ ይናገራል። ከዚያም አብይ አህመድ ምዕራብ ወለጋ ውስጥ መደበኛ ወታደራዊ ሥልጠና ተከታትለው እዚያው ተመድበው በወታደራዊ መረጃና መገናኛ ውስጥ አገልግለዋል። በውትድርናው ዓለም ውስጥ እያሉ ከተሰማሩበት መስክ ጋር ቅርበት በነበረው ሙያ ገፉና አዲስ አበባ ከሚገኘው ማይክሮሊንክ ኢንፎርሜሽን ቴክኖሎጂ ኮሌጅ በኮምፒውተር ምህንድስና በ2003 ዓ.ም ባችለርስ ዲግሪያቸውን ያዙ። ከአራት ዓመታት በኋላ በ2007 ዓ.ም ፕሪቶሪያ ደቡብ አፍሪካ ከሚገኝ ተቋም የዳታ ልውውጦችን የመጻፍና የመፍታት ሙያ ሁለተኛ ዲግሪያቸውን ሰርተዋል። አብይ አህመድ ከመረጃ ቴክኖሎጂ ዝግጅታቸውና ሙያቸው በተጨማሪ በሽግግር አመራርና ለውጥ ትራንስፎርሜሽናል ሊደርሺፕ ኤንድ ቼንጅ ለንደን ከሚገኘው ግሪንዊች ዩኒቨርሲቲ ማስተርስ ዲግሪ ይዘዋል። አብይ አህመድ ከሊድስታር የሥራ አመራር ኮሌጅ የቢዝነስ አመራር ማስተርስ ዲግሪ ኤምቢኤ ይዘዋል። አብይ አህመድ ዶክትሬት ዲግሪያቸውን የሠሩት በአዲስ አበባ ዩኒቨርሲቲ የሰላምና የደህንነት ጥናቶች ኢንስቲትዩት ሲሆን ዲግሪያቸውን የያዙት ባለፈው ዓመት በ2 ዓ ም ነው። ከ1985 ዓ ም አንስቶ የኢትዮጵያ መከላከያ ሠራዊት ባልደረባ የሆኑት አብይ አህመድ ሩዋንዳ የተሰማራው የመንግሥታቱ ድርጅት አቃቤ ሰላም ኃይል ዩናሚር አባል ሆነው ኪጋሊ ላይ አገልግለዋል። 1990 ዓ ምህረት ላይ በኢትዮጵያና በኤርትራ መካከል ጦርነት ሲጫር አንድ የግንባር መረጃ ቡድን ይመሩ የነበረ ሲሆን እስከ 2002 ዓ ምህረት በነበረው ጊዜ እስከ ሌተና ኮሎኔልነት ማዕረግ ደርሰዋል። ዶክተር አብይ አህመድ ኢንሳ በሚል ምሕፃር የሚታወቀውን ብሔራዊ የመረጃ መረብ ደህንነት ኤጀንሲ በ1999 ዓ ም አቋቁመው እስከ 2002 ዓ ም በዳይሬክተርነት መርተውታል። ዶክተር አብይ አህመድ መረጃን ከማደራጀት ቅብብልና ስርጭት ጋር ግንኙነት ያላቸው የመንግሥት ተቋማት የሥራ አመራር ቦርዶች አባል ሆነው አገልግለዋል። ዶክተር አብይ አህመድ ከአራቱ የኢህአደግ አባል ድርጅቶች አንዱ የሆነው የኦሮሞ ሕዝብ ዴሞክራሲያዊ ድርጅት ኦህዴድ አመራር አባል ሆነው የፖለቲካውን አመራር ዓለም የተቀላቀሉት የዛሬ ስምንት ዓመት በ2002 ዓ.ም ነበር። ያኔ የኢንሳን ዳይሬክተርነታቸውን ለቀው የኦህዴድ ማዕከላዊ ኮሚቴ አባል ሆኑና እስከ 2004 ዓ.ም በነበረው ጊዜ የኢህአደግ ምክር ቤትና የሥራ አስፈጻሚ ኮሚቴው አባል ሆኑ። በ2002 ዓ.ም በተካሄደው ምርጫ ከአጋሮ ተመርጠው የተወካዮች ምክር ቤት አባል ሆኑ። ያኔ ጅማ አካባቢ ብዙ ሕይወት ያጠፋና ንብረት ያወደመ ግጭት በሙስሊምና በክርስቲያን ማኅበረሰቦች መካከል ተፈጥሮ የነበረ ሲሆን ግጭቶቹን ለማስወገድ ዘላቂ መግባባትን ለመፍጠር ያስቻለ ጣልቃ ገብና ንቁ እንቅስቃሴ ማድረጋቸው ይነገርላቸዋል። ዶክተር አብይ በ2007 ዓ ም ጎማ ወረዳን ወክለው እንደገና ለፓርላማ ተመርጠዋል። ዶክተር አብይ አህመድ በ2006 ዓመተ ምህረት የሳይንስና ቴክኖሎጂ መረጃ ማዕከል የሚባል የመንግሥት ምርምር ተቋም መስርተዋል። በ2007 ዓ ም የኦህዴድ ሥራ አስፈጻሚ ኮሚቴ አባል ሆኑና በዓመቱ ለሳይንስና ቴክኖሎጂ ሚኒስትርነት ተሾሙ። በሚኒስትርነቱ ለጥቂት ወራት ከሠሩ በኋላ ያንን ፌዴራል ኃላፊነታቸውን አስረክበው ለበለጠ ኃላፊነት በሚል ወደ ክልላቸው ወደ ኦሮሚያ ተዛውረው የክልሉ ምክትል ፕሬዚደንት ሆነው አገልግለዋል። ዶክተር አብይ የኦሮሚያ የከተማ ልማትና እቅድ ቢሮ ኃላፊም ሆነዋል። ተፈጥሮ እንደዚህ አድሎ የሰጠንን ነገር ተገንዝበን ተጠቅመን ለመለወጥ ያልቻልንበት ዋነኛው ሚስጥር ጥበብን የመፈለግ ዊዝደምን የመፈለግ እውቀትን የመፈለግ ዝንባሌያችን ፍራንክ ከመለቃቀም ጋር ሲነጻጸር እጅግ የተለያየ በመሆኑ፣ እንደ ሀገር እውቀት የማንሻ ከሆነ እንደ ሀገር እውቀትን የማንፈልግ ከሆነ ያንም ኢንክሬጅ የማናረግ ከሆነ ሄዶ ሄዶ ይህ ጥቁር ጠባ ሳይሆን ታሪካችን ተከታይ መሆኑ አይቀርም። ሁለት ምርጫ የለንም። ያለን ምርጫ መደመር ብቻ ነው። ያለን ምርጫ አንድ መሆን ብቻ ነው። መተጋገዝ መደጋገፍ ብቻ ሳይሆን በጋራ ለመኖር መደመር ነው። ቻሌንጅም ካለ ተማምነን፣ አንዳችን የአንዳችንን ቁስል እያየን አብረን እየታመምን እንዴት ያንን ሽረን ወደሚቀጥለው ነገር እናድጋለን የሚለው ምርጫችን መሆን ያለበት ይመስለኛል። አብይ አህመድ፣ የኢህአደግ ሊቀመንበር፣ የወደፊቱ የኢትዮጵያ መንግሥት ዋና ሥራ አስፈጻሚ፣ የሚኒስትሮች ምክር ቤት ሰብሳቢና የጦር ኃይሎች ጠቅላይ አዛዥ ይህንን የሚለው የኢፌዴሪ ሕገ መንግሥት አንቀጽ ሰባ አራት ነው። በዐሥራ ሦስት ንዑሳን አንቀጾች ከሰፈሩ ሥራዎችና ኃላፊነቶቹ የመጀመሪያው አሁን በብዙዎች ዘንድ እየተነሣ ያለው ጥያቄ ተተኪው መሪ ማንም ይሁን ማን፣ ይህችን ማዕበል ላይ ያለች መርከብ እንደ ምን ይሆን የፖለቲካውን የምጣኔ ሀብቱን ማኅበራዊውን ወጀብ የሚያሻግራት እንደምን አድርጎ ይሆን እንዲህ ጽንፍና ጽንፍ ላይ የቆሙ ተሳፋሪዎቿን አስማምቶ ወደ ጋራ ሜዳ የሚስባቸው እንደምንስ ሲሆን መተማመንና መደማመጥን መግባባትና መረጋጋትን የሚፈጥር የሚጠግንና የሚያጠናክር መሪነቱና ነፃነቱስ እስከ ምን እውነተኛ እንደምንስ ከጫና የተላቀቀ ይሆን የሚል ነው። ዶክተር አብይ አማርኛ አፋን ኦሮሞ ትግርኛና እንግሊዝኛ እንደሚናገሩ እዚህም እዚያም ያየኋቸው መጣጠፎች ይጠቋቁማሉ። ካለፈው ጥቅምት 2010 ዓ ም ጀምሮ ዶክተር አብይ አህመድ የኦህዴድ ሊቀመንበር ሆነው እየመሩት ይገኛሉ። ይህ የአንድ ሰው የአርባ ሁለት ዓመታት አጭር ታሪክ ነው። ይቀጥላል።